በአምላካችን በመድኃኒታችንና በሕይወታችን በኢየሱስ ክርስቶስ ስም እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። መንፈስ ቅዱስ ወደዚህ ዓለም የመጣው ክርስቶስ ካረገበት ጊዜ ጀምሮ እስካሁን ድረስ ቤተ ክርስቲያንን ለመምራት በተለይም ለወዳጆቹ ለልጆቹ እንደየእድላቸው እንደየ ጸጋ ስጦታቸው ስጦታን ለመስጠት ነው። እና ለመጀመሪያ ጊዜ ለሐዋርያት የሰጣቸው ስጦታ የቋንቋ ስጦታ ነበር። ከዚያ በኋላ ደግሞ ልዩ ልዩ ስጦታዎችን ሰጣቸው። እና ለእያንዳንዳችንም አለን የሰጠን ልዩ ልዩ ስጦታ ምናልባት አናውቀው እንደሆን ነው እንጂ የእያንዳንዳችን አለን እና እንዲ እንዲጨምርልን ደግሞ መጸለይ መዘምር ደግሞ የእኛ ተግባር ነው። እና እግዚአብሔር መንፈስ ቅዱስ ራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እና ዛሬ ያው የምንማረው ስለ ልሳን ነው ማለት ነው። ምክንያቱም ቅድም እንዳልኩት መንፈስ ቅዱስ በወረደበት ዕለት ለሐዋርያት ለመጀመሪያ ጊዜ የሰጣቸው ጸጋ የልሳን ጸጋ ነው። የልሳን ጸጋ ነው። እንግዲህ ልሳን ማለት ቋንቋ ማለት ነው የሐዋርያት ስራ ምዕራፍ ሁለት ቁጥር አራት ልሳን ማለት ቋንቋ ማለት ነው። ልሳን ማለት ቋንቋ ማለት ነው። የሐዋርያት ስራ ምዕራፍ ሁለት ቁጥር አራት በልሳን መናገር ማለት የሰው ልጆች በሚሰሙትና በሚናገሩት ቋንቋ መናገር ማለት ነው። እንዲሁም በአዲስ ልሳን መናገር ማለት በአዲስ ቋንቋ መናገር ማለት ነው። የማረቆስ ወንጌል ምዕራፍ አስራ ስድስት ቁጥር አስራ ሰባት በአዲስ ቋንቋ መናገር ማለትም ተወልደው ባላደጉበት ወጥተው ወርደው ባልተማሩት ቋንቋ በመንፈስ ቅዱስ ገላጭነት መናገር ማለት ነው። ልሳን ቁጥር ስፍር ከሌላቸው መንፈስ ቅዱስ እየከፈለ ለክርስቲያኖች ከሚሰጣቸው ስጦታዎች አንዱ ነው። አንደኛ ቆሮንቶስ ምራፍ አስራ ሁለት ቁጥር አስር የልሳን ጸጋ በአዲስ ኪዳን ለመጀመሪያ ጊዜ የተሰጠው ሐዋርያት ነው። እለቱም መንፈስ ቅዱስ ለሐዋርያት በወረደበት በጴንጠቆስቴ ወይም በሀምሳኛው ቀን በበዓለ ሀምሳ ነው የሀዋርያት ስራ ምዕራፍ ሁለት ቁጥር አንድ የመጀመሪያውንና እውነተኛውን ልሳን በተመለከተ መጽሐፍ ቅዱስ እንዲህ ይለናል ይህ አሁን የምናነበው ከመጽሐፍ ቅዱሱ የተወሰደ የእግዚአብሔር ቃል ነው በሁሉም ይላል ወይም በሀዋርያት ማለት ነው በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስ ይናገሩ ዘንድ እንደ ተሰጣቸው በሌላ ልሳኖች ይናገሩ ጀመር። በሌላ ልሳኖች ማለት በሌላ ቋንቋዎች፣ የነሱ ባልሆኑ በሌላ ቋንቋዎች ማለት ነው። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምጽ በሆነ ጊዜ ህዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። እያንዳንዱም በገዛ ቋንቋው ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ። እነሆ እነዚህ ሁሉ የገሊላ ሰዎች አይደሉምን? ሐዋርያት የገሊላ ሰዎች ናቸው። የሚችሉት ቋንቋ አንድ እብራይስጥ ብቻ ነው። ሌላ ቋንቋ አይችሉም። እነ እነዚህ ሁሉ የገሊላ ሰዎች አይደሉምን? እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት ካንደበታቸው እንሰማለን? እንዴ እኛ የጳርቴ ና የሜድ ጳርቴ ማለት አገር ነው፣ የራሱ የሆነ ቋንቋ ያለው ህዝብ ማለት የጳርቴ ና የሜድ የኢላም፣ የጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም፣ በፍርግያም በጵንፍልያም በግብጽም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች ነን። የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። ማለት በቋንቋዎቻችን፣ በእያንዳንዳችን ቋንቋ የእግዚአብሔርን ድንቅ ስራ ሲናገሩ ሐዋርያት እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ ወይን ጠጅ ጠግበዋል አሉ። ምክንያቱም ይህን የተናገሩት የእስራኤል ሕዝብ አይሁድ ናቸው። ከዕብራይስጥ በቀር ሌላ ቋንቋ አያውቁም። አሁን እነዚህ ሐዋርያት በልዩ ልዩ ቋንቋ ሲናገሩ አድማጮቹ ቋንቋውን ስለማያውቁት ጉሾ ወይን ጠጅ ጠጥተው ነው የሚለፈልፉት አሉ ነው የሚለው። ነገር ግን ጴጥሮስ ከአስራ አንዱ ጋር ቆመ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። እናንተ የይሁዳ ሰዎች፣ በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችንም አድምጡ። ለእናንተ እንደ መሰላችሁ እነዚህ እየሰከሩ አይደሉም፣ ከቀኑ ሶስተኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ትንቢት ይፈጸም ዘንድ ነው። ያም ትንቢት እግዚአብሔር እንዲህ ይላል፣ በመጨረሻው ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ እያለ ይሄድና የጌታን ስም የሚጠራ ሁሉ ይድናል። የሐዋርያት ስራ ምዕራፍ ሁለት ቁጥር አንድ እስከ ሀያ አንድ ያለውን ስናነብ እንግዲህ ይህን እናገኛለን ማለት ነው። አሁን በዚህ ምንባብ ውስጥ ሁለት የተለያዩ ሰዎችን አይተናል። አብዛኞቹ እንዴት በየራሳችን በእያንዳንዳችን ቋንቋ ሲናገሩ እንሰማቸዋለን፣ ይህ አስደናቂ ነገር ነው አሉ። ጥቂቶቹ ደግሞ ጉሽ ወይን ጠጅ ጠጥተው ሰክረው ነው አሉ። ይህ በአንድ ጉባኤ የተከፋፈለ እና አስቸጋሪ ነገር እንግዲህ አንድ መሰረት ያለው ታሪክ አለው ማለት ነው። ታሪኩ እንዴት ነው? እስራኤል በሄዱበት አገር ሁሉ አገራቸውን አይረሱም፣ ሃይማኖታቸውን አይረሱም፣ ባህላቸውን አይረሱም፣ ቋንቋቸውን አይረሱም፣ ፊደላቸውን አይረሱም፣ ወጋቸውን አይረሱም። በጣም ለዚህ እግዚአብሔር ያደላቸው ሰዎች ናቸው። እና አሁን በዘረዘርናቸው አገሮች ሁሉ ተበትነው የሚኖሩ እስራኤል ነበሩ፣ እንደዚህ እንደኛ ማለት ነው። ሮም ውስጥ የሚገኙ ነበሩ። ሊቢያ ውስጥ የሚኖሩ ነበሩ። በወቅቱ እንግዲህ ዛሬ ማን እንደሚባሉ አላውቅም። አርቴ ከተባለው አገር የሚኖሩ ነበሩ። ሜድ ከተባለው የሚኖሩ ነበሩ። ኢላሚጤ ከተባለው ይኖሩ ነበሩ። ቀጰዶቀያ በተባለው የሚኖሩ ነበሩ። ጳንጦስ በሚባለው አካባቢ የሚኖሩ ነበሩ። በእስያም የሚኖሩ ነበሩ። በፍርገያም የሚኖሩ ነበሩ። በጵንፍልያም የሚኖሩ ነበሩ። በግብጽም የሚኖሩ ነበሩ። በቀሬናም የሚኖሩ ነበሩ። በተለያዩ አገሮች የሚኖሩ አይሁድ ወይም እስራኤላውያን ነበሩ እና በአመት አንድ ጊዜ ከያሉበት አገር ወደ ኢየሩሳሌም ሄደው ለእግዚአብሔር ስም ይሰግዳሉ። ታስታውስ እንደሆነ እኛም አፍሪካን ወክለን ማለት ይቻላል ሁልጊዜ አባቶቻችን በብሉይ ኪዳን የነበሩ አባቶቻችን ልኡካንን ይልኩ ነበር በአመት አንድ ጊዜ ወደ ኢየሩሳሌም ኢየሩሳሌም ቤተ መቅደስ ኢትዮጵያ ሄዳ ለእግዚአብሔር ስም ሰግዳ እንድትመለስ የሀዋርያት ስራ ምዕራፍ ስምንት ውስጥ ያ ጃንደረባ በዚህ መሰረት ነው ሄዶ ሰግዶ ሊመለስ ሲል ፊልጶስን አገኘው። መንፈስ ቅዱስ ፊልጶስን ኢትዮጵያዊውን እንዲያነጋግረውና ስለ ክርስቶስ አዳኝነት እንዲያስተምረው እንዲያጠምቀው አዘዘው። ያ ለእግዚአብሔር ስም ሰግዶ ለመመለስ የሄደ ኢትዮጵያዊ ጃንደረባ እስከ ተከታዮቹ በፊልጶስ አማካይነት ክርስቶስ ተሰብኮለት ወንጌልን ተምሮ ተጠምቆ ክርስትናን ይዞልን የመጣ በዚህ የተነሳ ነው። ኢትዮጵያም የዚህ እድል ተካፋይ ናት ማለት እና ልክ እንደዚያ ማለት ነው። እና በየሀገሩ ያሉ አይሁድ ሄደው የእግዚአብሔርን ስም ለማክበር ለስሙ ለመስገድ በዓለ ሰዊት ይባላል የእሸት በዓል የሚባልበት ቀን ነበረና በዚያ በተሰበሰቡበትና እግዚአብሔርን ከየሀገሩ መጥተው በሚያከብሩበት ሰሞን ነው እንግዲህ መንፈስ ቅዱስ ለሐዋርያት የወረደው። መንፈስ ቅዱስ ለሐዋርያት የወረደበት ቦታ ደግሞ የማርቆስ እናት ማርያም የምትባል ቤት ውስጥ ነው። ሆኖም ግን ያ የመንፈስ ቅዱስ ጮኸቱ ድምፁ አስደናቂ ስለነበር ያ የተሰበሰበ በኢየሩሳሌም ቤተ መቅደስ ዙሪያ ለእግዚአብሔር ስም ከየ ሀገሩ መጥቶ የተሰበሰበ ሰው ሁሉ ወደዚያ ሄደ። እንደ ዛሬው ድምፅ ማጉያ አልፈለጉም። መንፈስ ቅዱስ ራሱ ሰማይና ምድርን ያደባልቅ ስለነበረ ድምፁ፣ እና ሐዋርያት የሚናገሩትን በሙሉ በየቋንቋቸው ሰሙ። እንዴ በየሀገሩ የመጡ እስራኤል በምን የተለያየ ቋንቋ ካላቸው በምን ቋንቋ ሊግባቡ ኢየሩሳሌም ቤተ መቅደስ መጡ ትሉኝ ይሆናል። በያሉበት የተወለዱበትን ቋንቋ ይዘው ነገር ግን የሀገራቸውን ቋንቋ እብራይስጥን በምንም አይነት ሁሉም አይተውም ያውቃሉ። ልካው አሁን እዚህ እንዳሉት እንደ አንዳንድ ጎበዝ ወላጆች የተወለዱበትን ሀገር የአሜሪካን ቋንቋ እንግሊዝኛውን ያሳምሩታል። የሀገራቸውን ቋንቋ ደግሞ በወላጆች አማካኝነት ተምረዋል። ስለዚህ ወደ ኢትዮጵያ ብሄዱ ቢሄዱ አሁን የእነዚህ ጎበዞች ወላጆች ልጆች ችግር የለባቸውም ከኢትዮጵያ ሕዝብ ጋር ለመግባባት። ደግሞ የኔ ቢጤ ሰነፎች ደግሞ ሙተውም አጽማቸው ሲረገም ነው የሚኖረው። ለምን? ወላጆቻቸው በኋላ ነው የሚያማሯቸው ዛሬ አይደለም። ወደ ሀገራቸው ሄደው ከወገኖቻቸው ጋር ለመግባባት ሲሉ ቋንቋ የለም። የኢትዮጵያ ሕዝብ እንደሆን እንግሊዝኛ ሁሉም ገበሬውም ሁሉም እንግሊዝኛ ለመወ ገና አሁን እንኳን እንጂ የራሱንም ሳያጣ ይቀር አስቸጋሪ ገና ነው። እና ያለው እድል በቋንቋው ነው መግባባት የሚችለው። ከዚህ ከውጭ ሀገር ወደ ኢትዮጵያ የሚሄዱት በኢትዮጵያ ህዝብ ቋንቋ ነው መግባባት የሚችሉት። እና ያም ሆነ በየሀገሩ የሚሰደዱ እስራኤል ለወላጆቻቸው እብራይስጥ ቋንቋን ለማስተማር የመጀመሪያ ስራቸው ነው። ስለዚህ እብራይስጥን ሁሉም ስለሚያውቁ በኢየሩሳሌም ቤተ መቅደስ ተሰባስበው የእግዚአብሔርን ቃል ለመስማት ችግር የለባቸውም። እና በተሰባሰቡበት ዕለት በእብራይስጡ ሳይሆን መንፈስ ቅዱስ ያናገራቸው ሐዋርያትን በየመጡበት አገር ቋንቋ በየመጡበት አገር ቋንቋ ተወልደው ባደጉበት ተወልደው ባደጉበት አገር በየመጡበት ቋንቋ መናገር ጀመሩ። ሐዋርያት ያን ጊዜ ተደነቁ ሰዎች እንዴ እንዴት እነዚህ ሰዎች እብራ የገሊላ ሰዎች ናቸው፣ የእስራኤል ሰዎች ናቸው። ቋንቋቸውም አንድ እብራይስጥ ነው። ታዲያ የየመጣንበትን አገር ቋንቋ እንዴት ሊያውቁ ቻሉ? ለምን የክርስቶስን አዳኝነትና ወንጌሉን የሚሰብኩልን በገዛ ቋንቋችን ነው? በጣም ተደሰቱ። በተለይ ተወልደው ያደጉበትን ቋንቋ ሲናገሩለት አንድ ሕዝብ በጣም ደስተኛ ነው። አሁን አንድ ፈረንጅ እዚህ መድረክ ወጥቶ አማርኛውን ጥሩ አድርጎ ቢናገረው ወይም ትግርኛውን ጥሩ አድርጎ ቢናገረው ወይም ኦሮሞኛውን ጥሩ አድርጎ ቢናገረው ወይም አንዱን ቋንቋ የኢትዮጵያ ውስጥ ያለውን አንዱን ቋንቋ ቢናገረው የቱን ያህል እኛ አድማጮቻችን እንደሰታለን። ወለተን ለመናገር እሱ ላወቀ፣ እሱ ከኛ ጋር ለመግባባት ለቻለ እኛ እንደሰታለን። ቋንቋችን ስላወቀልን በጣም እንቀርበዋለን። ይህ እንግዲህ ከተፈጥሮ ባህሪያችን ጋር አብረው ያለ ነው እና እነዚያ ሰዎች በየተወለዱበት ቋንቋ ወንጌልን ሲሰብኩላቸው በጣም ቀረቧቸው ሐዋርያትን ልባቸው ተነካና፣ ምትሉት ሁሉ ገብቶናል። እዚህ የሐዋርያት ስራ ምዕራፍ ሁለት ወደ ቁጥር ሰላሳ ሰባት አካባቢ ምንተ ንግበር አኀዊነ ምን እናድርግ። ምትሉት ሁሉ ገብቶናል። የእግዚአብሔር ድንቅ ስራ እንደሆነ ገብቶናል። መንፈስ ቅዱስ እንደወረደም አምነናል። ከአሁን በኋላ ወደ ኋላ ወደፊት አንልም። እናንተ የምታምኑትን የዳናችሁበትን እምነት ማመን እንፈልጋለን። ምን እናድርግ አሏቸው። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ የእግዚአብሔር ልጆች ትሆኑ ዘንድ ከዲያውሎስ ባርነት ነጻ ተወጡ ዘንድ የገነት የመንግስተ ሰማያት ህዝቦች ተሆኑ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ወደኋላ ወደፊት አላሉም። በዛች ቀን በዛች ሰዓት ሶስት ሺህ ሰዎች ተጠመቁ ይላል። ሶስት ሺህ ሰዎች እንዲጠመቁ ያደረገው ጸጋ ታዲያ ሐዋርያት በየ በየመጡበት አገር በየመጡበት አገር ቋንቋ አድማጮችን ስለማረኩ ነው ስለማረኩ ነው። እና የእኔ ነጥብ ምንድን ነው? ልሳን ሲባል ሰው የሚሰማው ቋንቋ መሆኑን ሰው ልሳን ማለት በመጽሐፍ ቅዱስ አነጋገር ቋንቋ ማለት ነው። ምን ለማለት እንደፈለግ ወደፊት እንነጋገራለን እና የሐዋርያት ስራ የሐዋርያት ስራ ምዕራፍ አስራ ስምንት ምዕራፍ አስራ ስምንት ቁጥር አምስት ላይ ያለውን አነባለሁ። ይህ ምንድነው? የሚለው ይህንም በሰሙ ጊዜ ይላል። ከሐዋርያት የእግዚአብሔርን ቃል በሰሙ ጊዜ ሰዎች፣ ይህንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። ሰዎችም ሁሉ አስራ ሁለት ያህሉ ነበር። በሐዋርያት ብቻ የቀረ አልነበረም። ይህ የቋንቋ ስጦታ ለሰዎች ሁሉ መሰጠት ጀመረ። ግን ለሁሉም አይደለም። እዚህ ላይ ለሁሉም አይደለም እንደ የጸጋ ስጦታው። ቅድም ሳነበው አስተውላችሁ እንደሆነ አንደኛ ቆሮንቶስ ምዕራፍ 12 ውስጥ ለአንዱ በልሳን የመናገር፣ ለአንዱ የመዘመር፣ ለአንዱ የማስተማር፣ ለአንዱ ደግሞ መናፍስትን የመገሰጽ፣ ለአንዱ የመምከር፣ ለአንዱ የመተርጎም ልዩ ልዩ ጸጋዎች ይሰጣሉ። እና ከነዚህ ልዩ ልዩ ጸጋዎች አንዱ ልሳን ነው። በዚህ ዘመን ታዲያ ለተወሰኑ ሰዎች አለፍ አለፍ ብሎ የልሳን ጸጋ ይሰጣቸው ነበር። የልሳን ጸጋ ማለት የቋንቋ ጸጋ ማለት ነው። ለሐዋርያት ይህ የቋንቋ ጸጋ የተሰጣቸው ለአንድ አገልግሎት ነው። ያም አገልግሎት ሐዋርያት ወደ ዓለም ሲላኩ የቋንቋ ችግር እንዳይኖርባቸው፣ የቋንቋ ችግር እንዳይኖርባቸው በሄዱበት ሁሉ በሰዎች ቋንቋ ተናግረው በአካባቢ ቋንቋ አስተምረው ሰዎችን እንዲያጠምቁ ነው። ይህ የልሳን ጸጋ ለመጀመሪያ ጊዜ የተሰጣቸው ታዲያ ለሐዋርያት ብቻ ማል ነበርም ብያለሁ። አለፍ አለፍ እያለ ለክርስቲያኖች ሁሉ ይሰጥ ነበር። በኋላ እየበዛ ሄደ። ሁሉም የልሳን ጸጋ ፈላጊ ሆነ። የቋንቋን ጸጋ ፈላጊ ሆነ። ሁሉ እግዚአብሔር መንፈስ ቅዱስ ደግሞ ለምኑ ይሰጣችኋል ብሏል። ፈልጉ ታገኛላችሁ ብሏል። ከለመነ ከለመኑ ምን ቸገረኝ አለ እና እሱም ይሰጣቸው ነበር፣ ያፈስላቸው ነበር እና ይህ የቋንቋው ጋጋታ በዛ ደግሞ አብዛኞቹ የቋንቋ ጸጋ ይገለጥላቸዋል፣ መተርጎም ግን አይችሉም። የቋንቋ ጸጋ ማለት ለምሳሌ ያህል ምን ልበላችሁ፣ እኔ እኔ ልበል፣ አሁን በዚህ መድረክ ቆሜ ወንጌሉን ወይም ደግሞ አንድ ልነግራችሁ፣ ወደ እናንተ ላስተላልፈው የፈለግኩትን መልእክት በትግርኛ፣ በኦሮሞኛ፣ በከንባተኛ፣ በሲዳመኛ፣ በአገወኛ፣ በወይላተኛ፣ በመሳሰሉት ከዚህ ማለፌ ደግሞ በሶማሌኛ በአረበኛ በእንግሊዝኛ በፈረንሳይኛ በአለም ቋንቋዎች ሁሉ ዝም ብዬ ብናገር ምንድን ነው ጥቅሙ በእርግጥ እኔ ራሴ ታነጽበታለሁ እግዚአብሔር ያን ስለሰጠኝ የበለጠ ወደ እግዚአብሔር እንድቀርብ በመንፈሳዊ አገልግሎት እንድበረታ ያደርገኛል አድማጮች ግን ሁላችሁም አትጠቀሙበት ለምን ሁላችሁም ትግርኛ አትናገሩ ሁላችሁም ኦሮመኛ አትናገሩ ሁላችሁም ከንባተኛ አትናገሩ ሁላችሁም ፈረንሳይኛ አትናገሩ፣ ሁላችሁም አረብኛ አትናገሩ። እኔ ለምናገረው ምስክሮች የምትሆኑኝ በየቋንቋው ጥቂት ትኖራላቸው፣ አንድም ሁለትም። ግን በአጠቃላይ ሁላችሁም ለመጠቀም ግን የግድ ሁላችን የምንግባባበት አንድ ቋንቋ ያስፈልገን። ስለዚህ እኔ እነዚህ ቋንቋዎች ሁሉ ተገልጠውልኝ ከተናገርኩ ሁላችን ደግሞ በምንግባባበት በአንድ ቋንቋ ደግሞ እየተረጎምኩ መንገር አለብኝ። ውሸት እንዳይባል ምስክሮች አላችሁ። ለእያንዳንዳችሁ ቋንቋ ሁለትም ሆኑ ሶስት አላችሁ።